በአማራ ክልል ደሴ ከተማ አስተዳደር ጢጣ እየተባለ በሚጠራው አካባቢ የሰባት ዓመት ታዳጊ ሕፃን መስከረም 11 ቀን 2017 ዓ ምት ከሌሊቱ ስድስት ሰዓት ከመኖሪያ ቤቱ አስገድደው በመውሰድ በገንዘብ ሲደራደሩ ነበር ያላቸውን ተጠርጣሪዎች በቁጥጥር ስር መዋሉን ነው የከተማ አስተዳደሩ ፖሊስ ያስታወቀው። ተጠርጣሪዎቹን በአንድ ቀን ልዩነት መስከረም 12 ቀን 2017 ዓ ምት በቁጥጥር ስር መዋሉን በከተማው አስተዳደር የአራተኛ ፖሊስ ጣቢያ አዛዥ ምክትል ኮማንደር መንግስቱ አሊ ገልጸዋል። ማንነታቸው ወቅቱ ያልታወቁ ሶስት ግለሰቦች ቤት በመቆርቆር የመጣ ነው፣ ከሰሜን ወሎ አካባቢ ነው እና ባለቤትሽ ልጆቻችንን አስጨርሶብናል፣ ስለዚህ ክፈች፣ ካልሆነ ቦምብ እንጥላለን በሚል ከቦምብ ጋር ተመሳሳይ የሆነ ድንጋይ በመያዝ መስኮቱን ሰብረው በኃይል ከፍታው ቤቱን የመፈተሽ ስርዓት ሰርቷል። መጨረሻ ላይ ባለቤት ሳየት ነው ብለው ሲጠይቁ የለም በማለታቸው ልጁን አፍነው ነው ይዞ የሚሄድ ሁኔታ ነው ያለው። ሲወስዱ የእሷንም ስልክ ስርክ ይዘውባት ሂደው ስለነበር አባት ደውለው ሰባት መቶ ሺህ ብር ካስገባ ልዩ እንለቃለን የሚል ነው። ምክትል ኮማንደር መንግስቱ ታዳጊውን በማገት የተጠረጠሩትን ግለሰቦች በቁጥጥር ስር ለመዋል በነበረው እንቅስቃሴ ላይ የአካባቢው ነዋሪ ሚና የላቀ መሆኑን ጠቅሰዋል። ከአንድ ሰዓት በኋላ ከሌሊቱ ስምንት ሰዓት ላይ መረጃ ሆነኛ ደረሰ። አስፈራርቷ ስለሄደ መጀመሪያ መጮህም ሌላም ድረሱ ሊ ጥሪ ማሰማት አልቻለችም። ወደ አሁኑ ጫካ የመፈተሽ ባዶ ቤቶችን የመፈተሽ እስከ አራት ማዕዘን ደሴ ከተማ ላይ ኬላ የመዘገር ስራ ነው የተሰራው። ጠዋት ላይ ሙሉ የአካባቢውን ህብረተሰብ፣ ወጣቶች በተለይ ለጸጥታ ስራ አጋዥ የሆኑ እነዛን እስካሁን ከከተማችን አልወጡም እዙ ነዋሪዎች ናቸው በሚል ነዋሪው የተፈጸመውን ድርጊት አውግዞ በተለይ ከሌላ አካባቢ የመጡ ተጠርጣሪዎችን ጥቆማ እንዲሰጥ አከራይ ተከራይ እንዲለይ ቀኑም ማታም አካባቢውን አራቱን ማዕዘን በጥበቃ እንዲሳተፍ በሰጠነው አቅጣጫ መሰረት ስራ ሰራ። መጨረሻ ላይ ከምሽቱ አንድ ሰዓት ተኩል አካባቢ ላይ ወጣቱ የአካባቢው ህብረተሰብ ደፈጥ አድርጎ ነበር ሶስት ህብረተሰብ፣ አንድ ሚኒሻ፣ አንድ ፖሊስ፣ ሶስት ህብረተሰብ፣ አንድ ሚኒሻ፣ አንድ ህብረተሰብ ቋሚ የተባሉ መሻለኪያ መንገዶች ላይ የመዝጋት ስራ ሰርቶ ነበር። ተሽከርካሪ ተሽከርካሪን በሰዓቱ እንዲቆም ተደርጓል። ከምሽቷን አንድ ሰዓት ተኩል ከአንድ ቦታ ተነስቶ አንድ ቦታ ቀይሮ ወደ ሌላ አካባቢ ሊሾልክ ሲል በተሰጠው በህብረተሰቡ መረጃ መሰረት ህብረት እንዲያዝ የተደረገበት ሁኔታ ነው ያለው። ለጊዜው ሶስት ናቸው የመጡት፣ ግን ዋና ዋና የሚባሉት ሁለቱ ተጠርጣሪዎች ከነስልኩ ተይዘዋል። በተመሳሳይ ህጻንም ልጅ ያለምንም ችግር በሰላም ያገኘንበት ሁኔታ ነው ያለው። ታግቶ የነበረው ህጻንና ትራቢያ በላይ ለአሜሪካ ድምጽ ሲናገሩ ይኖሩበት ከነበረው ሰሜን ወሎ ዞን ውርጌሳ አካባቢ በጸጥታ ችግር ምክንያት ወደ ዳሴ የመጡት በቅርቡ እንደሆነ ጠቁመዋል። መስከረም 11 ቀን 2017 ዓ ምት ከሌሊቱ 6 ሰዓት አካባቢ ተፈጸመ ያሉትንም እንደሚከተለው አውስተዋል። ባለቤቴ ወደ ሳውዲ ይመላለሳል። ብቻዬን መሆኔን ምናምን አይተው መሰለኝ። እንግዲህ ያው ሌሊት ላይ መኝታ ክላሴ መስተዋት ሲሰበር እንዲህ የጥይት ድምጽ የሰማው መስሎኝ ስባንን፣ መስተዋቱ በላይታችን ላይ ወረደ። አራትነንስ ከልጆቼ ደንግጠን ተነሳን። ከዛ በዛ በተሰበረው ብሎ ድምፅሽን የምታሰሚ በዚህ ቦምብ ነው ልጆችሽን ሁሉ ጸጥ ማድረጋቸው አንድ ድምፅ ሳታሰሚ ክፈቻለኝ። ከዛ ከፈትኩ። ያው ሁሉንም የሚፈልጉትን አነሱ። አንድ ባዶ ሻንጣ አገኙ። እሱ ውስጥ እየጨመሩ እኛ በዚህ አይበቃንም ብር የምታስልኪ ከሆነ አሁኑ በአምስት ደቂቃ ስልኪ፣ ካልሆነ ግን በቃ ጨርሰናችሁ ነው የምንሄደው ምናምን አሉኝ። ከዛ እንደዛ ሲሉኝ እንደገና ደወልኩ ወደ ባለቤቴ። ከዛ አካውንቱን በቃሉ ነገረው አንዱ ማለት ነው። አሁን ሶስት ደቂቃ ነው የቀረሃለው እንደዛው እያሉ እያለ አሁን የሚገባ ልን አይደለም ልጅ ነው የምንወስደው አሉ። ከዛ በቃ ወጡ። ልጃቸውን ምንም አይነት ጉዳት ሳይደርስበት በማግኘታቸው ደስታቸውንና ምስጋናቸውን ገልጸዋል። ያአላህ እኔ እንጃ የነበረውን ደስታ መግለጽ አልችልም። እኔ እንጃ የጢጣ ህዝብ በጣም ሊመሰገን የሚገባው ህዝብ ነው። እዛ ላይ ፖሊሶቹ በጣም ትልቅ ስራ ነው የሰሩት። ተጠርጣሪዎቹን በቁጥጥር ስር ለመዋል የነበረውን ተልኮ ሲመሩ እንደነበር ያስታወቁት ሳጂን አድማሱ ዳዊት ተመሳሳይ ወንጀሎችን ለመከላከል ምክር ያሉትን ለግሰዋል ማታማታን ሙም ቀን ህጻናቶችን የመያዝ ጸጉረ ልውጥ የሆኑ ሰዎችን መከታተል፣ ወደ ሕግ አካል ማምጣት፣ ተከራይ አከራይ እዚህ አካባቢ የተወለደ ሰው የሚያደርገው ነገር አይደለም። ወደ ሕግ አካል ወደ ፖሊስ መጥተው እኛ አይተናቸው እንዲያከራዩ ማድረግ፣ ማታ ማታ አካባቢውን የመጠበቅ ሁኔታ ማመቻቸት። ህብረተሰቡ ሁሉም ከቅርብ ጊዜያት ወዲህ በአማራ ክልል ህጻናትን በማገት ገንዘብ የመጠየቅ ገንዘቡንም በወቅቱ ካላገኙ ጥቃትና ግድያ የመፈጸም ወንጀሎች መበራከት ያሳሰባቸው የደሴ ከተማ ነዋሪዎች አጥፊነታቸው በተረጋገጡ ሰዎች ላይ አስተማሪ ፍርድ ሊሰጥ ይገባል ባል ብለዋል። በቅርቡ በጎንደር ከተማ በሁለት አመት ህጻን ላይ የደረሰው እገታና ግድያ ተከትሎ የአካባቢው ማህበረሰብ ተቃውሞውን አደባባይ በመውጣት መግለጹ ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ